የአንበጣ መንጋ በኦሮሚያ ክልል ባሌ ዞን ሰባት ወረዳዎች ውስጥ ውድመት እያደረሰ ነው ይላሉ ነዋሪዎች። የአንበጣ ወረራውንም ለመቆጣጠር ከማህበረሰቡ አቅም በላይ እንደሆነ ይናገራሉ። የባሌ ዞን የግብርና ጽህፈት ቤት ወረራውን በአውሮፕላን ኬሚካል ርጭት ለመቆጣጠር ከክልልና ፌዴራል ተቋማት ጋር እየሰራ ነው ሲል አስታውቋል። ሙክታር ጀማል ዝርዝሩን ይዟል። በኦሮሚያ ክልል ባሌ ዞን የተለያዩ ወረዳዎች ሳምንት ማስቆጠሩ የሚነገርለት የአንበጣ መንጋ በቆላማዎቹ የዞኑ ወረዳ ከፍተኛ ውድመት እያደረሰ መሆኑ ነው ማህበረሰቡ የሚናገረው። ይህንንም ለመቆጣጠርና መሰረታዊ በሆነ መንገድ ለማጥፋት የአቅም ውስንነት መኖሩንም ይጠቅሳሉ። መንጋው በጣም ረጅም ነው። ከአርባ ሁለት እስከ ሀምሳ አራት ኪሎ ሜትር ከበር የሚያደርግ ነው ተነሳ ከሶማሌ ጫፍ ኦሮሚያ ክልል ጤሊሳ አጣዊ እና ወደ አስራ አምስት መንደሮችን ያካለለ አንበጣ መንጋ ነው። መንጋው ካደረሱት ጉዳቶች መካከል ከብቶች የሚመገቡት እና ሳር ቅጠላቅጠል፣ ቄት፣ በቆሎ ምናምን፣ ማሽላ፣ ዘንጋዳ እንዳለ ወድመዋል ማለት ይቻላል። በህብረተሰቡም ሆነ በመንግስት በኩል እየተደረገ ያለው ጥረት ምን ይመስላል? በህዝብ ጥረት ነው እስካሁን ይህን መንጋ ለመከላከል የተቻለው ህዝቡ ተባብሮ ነው እንጂ። በሌላ በኩል እህላቸው ንብረታቸው የወደመባቸው ምንም እስካሁን እርዳታ የተደረገላቸው ነገር የለም እና ነገሩ አሳሳቢ ነው። ሶስቴ መጣ። ሶስተኛ ደረጃም ይኸው ወደ ቤንቶ ወረዳ ገብቷል። ምን ያክል እንደሚቆም አይታወቅም። የመከላከል ሂደቱ በባህላዊ ማህበረሰቡ ከሚያደርገው በተለየ የዘመናዊ መከላከል ሂደት የተሰራ ስራ ምን አለ? ከባህላዊ ውጪ በዘመናዊ ወይም በመንግስት ደረጃ የተደረገ ምንም ነገር የለም። እስካሁን ህብረተሰቡ በባህላዊ ጭስ እያጨሰ ቆርቆሮ እያጨረ አይላንድ ምናምኖችን እና በፊሽካ ማለት ነው እየነፋን ነው ህዝቡ ይህን መንጋ ሊከላከል ይቻለ። ስለ ጉዳዩ የአሜሪካ ድምጽ ያነጋገራቸው የባሌ ዞን ግብርና ጽህፈት ቤት ኃላፊ አቶ ዳውድ አብዱሪ ችግሩ ከተከሰተ በኋላ ለመቆጣጠር ዋና ማነቆ ሆኖ ያጋጠማቸው የአንበጣ መንጋው ባህሪ መለዋወጥና በየ ጊዜው አድራሻ መቀያየሩ አስቸጋሪ ሁኔታ ቢፈጥርባቸውም የተቻላቸውን እያደረጉ መሆኑን ነው የሚናገሩት። ባለፈው ሳምንቱ ውስጥ ነው ከሶማሌ ክልል ደኛ የተለያዩ ወረዳዎች የዘመተው። በዚሁም ጊዜ ባለፈው ሳምንት ሁለት ወረዳዎች ላይ ተከስቷል፣ በራይቱና በዳዌ ላይ በተጨማሪ ደግሞ በዚህ ሳምንት ውስጥ ከሄደ በኋላ በለገይዳ ሰዌና እና መዶላ ወረዳ ውስጥ ላይም ተከስቷል። ይሁንና ያው ይህን ክስተት ለመቋቋም እኛም እንደ መንግስት ከሚመለከተው አካል ጋር እየሰራን ነው። በሌላ በኩል ደግሞ ህብረተሰቡ በባህላዊ መንገድ ይህን ነገር ለመከላከል ሰፊ ስራ እየሰራ ነው። በተለይ የመጀመሪያዎቹ ወረዳዎች ላይ መሆን አሁን ላይም አካባቢውን ላይ እንዳያርፍና በተለያዩ ሜቶዶች ተጠቅመው እየተከላከሉ ነው። አቶ ዳውድ፣ ይህንን በተመለከተ ማህበረሰቡ የሚያነሳው ምንድን ነው? እስካሁን እየተደረገ ያለው መከላከል በባህላዊና አነስ ባለ በሰው ጉልበት እየተደረገ ያለ ነው። ይህ ደግሞ ከመንጋው አቅም ጋር የሚመጥን አይደለም የሚል ሀሳብ ይነሳል። ከዚህ የተሻለ ድጋፍ ከክልልና ከፌዴራል ለመጠየቅ አልሞከራችሁ? ጠይቀናል። አሁን አንድ ኬሚካል ከመጠቀሙ በላይ የሚመከረውም ከተቻለ ጉዳት ማይደርስ ከሆነ በባህላዊ መንገድ መቆጣጠር ከተቻለ ነው። ኬሚካል ስንጠቀም የምንጠቀምበት ቦታ ወሳኝነት አለው። አካባቢው ላይ እንስሳቶች መንቀሳቀስ የለባቸውም፣ ውሃ መኖር የለበትም። ለመጠጥ የሚጠቀሙት ውሃና እንዲሁም ህብረተሰቡ የሚጠቀምባቸው አካባቢ መሆን የለበትም። ያም ስለሆነ ቅድሚያ በኬሚካል ለመቆጣጠር ቅድመ ሁኔታዎችን እያመቻቸን ያለ ነው። በሌላ በኩል ደግሞ የፌዴራልና የክልል መንግስትም እየረዳን ነው። አውሮፕላን ለመከላከል የሚያስፈልግ የሚያስፈልገውን ቅድመ ሁኔታ ላይ አጠናቀናል። እዚህ የሚያርፍበት ቦታ ሁሉ ጨርስናል። የሚያስፈልጉን ሎኬሽን ያለ ያደረበት ቦታ መታወቅ አለበት። እሱ ወስደን ነው ወደዛ ኦፕሬሽኑ የሚገባው። ይህን ለማድረግ ደግሞ እኛ እንደ ዞን ማድረግ ያለብንን ቅድመ ሁኔታዎች ሁሉ አጠናቀነ ከፌደራልና ክልል አንግስት ያው ይህን ነገር ከላከልን እኛ እንደ ዞን ከነገም ለመጀመር ዝግጁ ነን። ያአንበጣ መንጋው ተለያዩ ሰባት የባሌ ዞን ወረዳዎች እያደረሰ አለ የሚባለው አደጋ ተሰልቶ በአሃዝ አለመቀመጡን አቶ ዳውድ ይናገራል። ነገር ግን ከክልልና ከዞን የተውጣጡ ባለሙያዎች ይህንን አቀናጅተው በቅርብ እንደሚገልጹ ተናግረዋል። ዘመቻውን ለመደገፍ ከፌዴራልና ኦሮሚያ ብሔራዊ ክልላዊ መንግስት እየተደረገ ያለውን እገዛ ለማጣራት የኦሮሚያ ግብርና ቢሮ ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።